ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እየተወሰዱ ያሉ የኃይል እርምጃዎችና ሌሎችም ለኢትዮጵያ ወቅታዊ ሁኔታ መፍትሄ ሊሆኑ እንደማይችሉ በዩናይትስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ቶም ማሎኒስኪ አስታወቁ። የኢትዮጵያ መንግስት በበኩሉ ሰላማዊ ሰልፎቹ ሰላማዊ አልነበሩም ይላል። ዝርዝሩን በዕለቱዋዊ ርዕስ ይዘናል። ብዙ ሰው እየሞተ ነው። ብዙ ሰው እየተቆጠ ነው። ብዙ ሰው እየታፈረ ነው የሀገር እየበዛ ነው የሚለው በሁለቱም በኩል መንግስትን በህዝቡም በኩል እየጨመረ እርምጃ በሪዮ ኦሊምፒክስ ማራቶን ሩጫ የብር ሜዳሊያ የተቀዳጀው አትሌት ፈይሳ ሌሊሳ ነው። በመጽሔቱ ትንታኔ ክፍለ ጊዜ ዝርዝር ይኖረናል። ዛሬ ባህር ዳር ሆቴሎች ዝግ ናቸው። የንግድ ድርጅቶች ሙሉ በሙሉ ዝግ ናቸው። ትራንስፖርት አገልግሎት የለም። አንድ የባህር ዳር ከተማ ነዋሪ ማምሻውን ለአሜሪካ ድምፅ ከሰጡት ቃል የተቀነጨበ ነው የሰማችሁት። በቀደመው ጊዜ ሲደረግ እንደነበረው በሌሎቹ ከተሞች በሶሻል ሚዲያውም በሌሎች መንገዶችም የአገልግሎት ሰጪ ተቋማትን አገልግሎት እንዳይሰጡ የሚደረግ ግፊት አለ። ይህን ግፊት ደግሞ ተቋቁመው አገልግሎት መስጠት የጀመሩ እና ቀኑን ሙሉ ለመስጠት የፈለጉ ነበሩ። በመሀሉ ግን ወደ መሀል ላይም አቋርጠው አገልግሎት ያልሰጡበት ሁኔታ ታይቷል። እኒህኛው ደግሞ የአማራ ክልል አስተዳደር ቃል አቀባይ አቶ ንጉሡ ጥላሁን ናቸው። የእሳቸውም ዝርዝር በመጽሔቱ ክፍለ ጊዜ ይቀርባል። ከምሽቱ ዜና መካከል ቀደም ሲል እንደሰማችሁት የአማራ ክልል ዋና ከተማ ባህር ዳር ትናንት ውዲህ አንስቶ አገልግሎት ሰጪ ድርጅቶች ስራ እንዳቆሙ ናቸው። ትናንት እሁድ በሪዮ ኦሎምፒክ የተካሄደ ማራቶን ላይ ለኢትዮጵያ የብር ሜዳሊያ ያስገኘው ሯጭ ፈይሳ ሌሊሳ ወደ ኢትዮጵያ ብመለስ ልታስር ወይ ልገደል እችላለሁ ሲል ቃሉን ሰጠ። በዜናው ተካተዋል ማለት ነው። እነዚህ ቀና አስጥልን እንደምናመሻቸው ክቡራትና ክቡራን አድማጮች፣ የዛሬ ሰኞውን ሀሴ 16 2008 ዓ.ም አስተናጋጆች አሉላ ከበደና አዲሱ አበበ ነን። አቀናባሪያችን ደሳለኝ መኮንን ከስርጭት መሐንዲሱ ኦድሬስ ሪገስ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና ቀደም ሲል እንደገለጽነው በአማራ ክልል ዋና ከተማ ባህር ዳር ትናንት እሁድ አንስቶ አገልግሎት ሰጪ የንግድ ድርጅቶች በሙሉ ሥራ ማቆማቸው ተገልጧል። በሌላ በኩል ደግሞ የጎንደር ከተማ ውስጥ ያለው ውጥረት እንደቀጠለ መሆኑን አዲስ አበባና አርባ ምንጭን ጨምሮ በተለያዩ አካባቢዎችም አባላቱና ደጋፊዎቹ እየተዋከቡበት መሆናቸውን የሚገልጠው የመላ ኢትዮጵያ አንድነት ድርጅት መያድ አስታውቋል። ዘገባ ይኖረናል። ትናንት እሁድ በሪዮ ኦሎምፒክ በተካሄደው ማራቶን ለኢትዮጵያ የብር ሜዳሊያ ያስገኘው ሯጭ ፈይሳ ሌሊሳ ወደ አገሩ ኢትዮጵያ ቢመለስ እስራት ሊገጥመው እንደሚችል ገለጠ። ፈይሳ ይህን ስጋቱን የገለጠው ትናንት የውድድሩን ማጠናቀቂያ መስመር ሲያቋርጥ ከኢትዮጵያ ተቃዋሚዎች ጋር አንድነቱን ለመግለጥ እጆቹን አጣምሮ በመግባቱ እንደሆነ ይታወቃል። ከውድድሩ በኋላ ለጋዜጠኞች በሰጠው ቃል ወደ አገሬ ብመለስ ልገደል ባልገደል፣ እንኳ ልታሰር እችላለሁ። ስለዚህ አሁን ባልወስንም፣ ምናልባት ግን ወደ ሌላ ሀገር ለመሄድ እሞክራለሁ ብሏል። በእንዲህ አይነቱ አጋጣሚ በኦሎምፒክ በፖለቲካ ጉዳይ አገሩን ጥሎ ለመሰደድ የወሰነ ኢትዮጵያዊ አትሌት ፈይሳ ብቻ አይደለም። በመንግስት የለሽ ስደተኛነት የሚታወቀው የማራቶን ሯጭ ዮናስ ክፍሌ አንዱ ሲሆን፣ በወቅቱ በሰጠው ቃል ወደ ኢትዮጵያ ብመለስ ሕይወቴ አደጋ ላይ ይወድቃል ማለቱ አይዘነጋም እንደ አውሮፓ አቆጣጠር ለ2014 የዓለም ወጣቶች ሻምፒዮና ወደ ኦረገን የተጓዙ አራት ኢትዮጵያውያን አትሌቶችም ጥገኝነት መጠየቃቸው አይዘነካም። በአትሌት ፈይሳ ዙሪያ ዘገባ እንዳለን ቀደም ብለን ገልጠናል። ይሄንኑ እናጠናክራለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ደቡብ ሱዳንን በመረጋጋት ተግባር ለመርዳት የጥበቃ ኃይል እንዲመደብ ጥሪ አድርገዋል። የደቡብ ሱዳን መሪዎች በግጭት የተዘፈቀችውን አገር ለማረጋጋት እርምጃ ካልወሰደ ዩናይትድ ስቴትስ ለአገሪቱ የምሰጠውን እርዳታ ልታቆም እንደምትችል በመግለጽ አስጠንቀዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ጂል ክሬግ ከናይሮቢ የላከችውን ዘገባ አሉላ ከበደ ያቀርባል። የውጭ ጉዳይ ሚኒስተር ኬሪ ናቸው። ከኬንያው ፕሬዝዳንት ሁሩ ኬንያታና ከኬንያ ከኡጋንዳ ሶማሊያና፣ ደቡብ ሱዳን የውጭ ጉዳይ ሚኒስትሮች ጋር የያዙት ንግግር በደቡብ ሱዳን ጉዳይ ላይ እንደሚያተኩር የተገለጠው ይህን ግልጽ ማድረግ እፈልጋለሁ ነው ያሉት ኬሪ። በተለይም ለመርዳት እየሞከረ ላለው በአገር ቤት ላለው ሕዝብ ወሳኝ ይመስለኛል በዩናይት ስቴትስ ስላሉት ግር ግብር ከፋዮች ነው አምናለሁ እምናገር ያለሁት ዘላለም ክፍተቱን እየሞላን የማንኖር መሆናችንን ግልጽ አድርገናል። ኃላፊነት ወስደው ለህዝባቸው የሚጠቅም ነገር የማድረግ ፍላጎት ከሌላቸው እርዳታ መስጠቱን መቀጠል አንችልም ብለዋል ኬሪ። ዛሬ ታዲያ ይህ መልእክት ግልጽ በሆነ መንገድ ተላልፏል ነው ያሉት ኬሪ። በጸጥታው ምክር ቤት በቅርቡ የጸደቀውንና ኬሪ አራት ሺህ የአህጉሪቱ ሰላም አስከባሪ ኃይል በደቡብ ሱዳን የሚሰማራበትን በአስቸኳይ የሚላክበትን ሁኔታ አሳስበዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በዚህ ሳምንት በሚያደርጉት የናይጄሪያ ጉብኝታቸው ሙስናና ሴኪሪቲ ማለትም ደህንነት ዋነኛ አጀንዳዎች እንደሚሆኑ ተገልጧል። ሚስተር ኬሪ በዚሁ በዋና ከተማው አቡጃ እና በሰሜናዊቷ ሶኮቶ ጉብኝታቸው ወቅት የአገሪቱን ኢኮኖሚ ሁኔታም ከፕሬዚዳንቱ ከሙሐማዱ ቡሃሪ ጋር ይወያያሉ ተብሏል። በፕሬዝደንት ባራክ ኦባማ ዘመን ምናልባትም የመጨረሻው የዩናይትድ ስቴትስ ባለሥልጣን ጉብኝት ሳይሆን አይቀርም የሚባለው ይህ የኬሪ ጉዞ ሁለቱ ሀገሮች ከቅርብ ጊዜ ወዲህ በመካከላቸው የተፈጠረውን አለመግባባት ለማስወገድ የሚረዳ ሊሆን ይችላል ይባላል። በሌላ የናይጄሪያ ዜና በናይጄሪያ ቦርኖ ክፍለ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ሁለት ህጻናት በፖሊዮ ቫይረስ ተይዘው የአካል ጉዳተኞች መሆናቸው ተገለጠ። ናይጄሪያ በመሰረቱ በዚህ በነሐሴ ወር ለሁለት ዓመታት ከፖሊዮ ነጻ አገር ሆና መቆየቷን ለማክበር በዝግጅት ላይ ነበረች። ከአመት በኋላ እንዲያውም የዓለም ጤና ድርጅት ደብልዩ ኤች ኦ ሰርቲፊኬት ሲሰጣት ሊሰጣት ማቀዱም ተሰምተዋል። ያ ግን ሳይሆን ቀረ። እናም ናይጄሪያ በመጪው ህዳር ወር ለ ሰማንያ ስምንት ሚሊዮን ሕጻናት የፖሊዮ ክትባት ለመስጠት አቅዳለች ነው የተባለው። ይሁንና ከነውጠኛው ቡድን ቦኮ ሀራም ጋር ሰሜናዊ ቦርኖ ግዛት ውስጥ የሚካሄደው ግጭት ወይም ውጊያ የዚያን አካባቢ ሕጻናት ለመከተብ ችግር እንደፈጠረ ተመልክተዋል። አንድ የማሊ ጂሃዲስት ቲምቡክቱ ውስጥ በሚገኙ ዘጠኝ ታሪካዊ መካነ መቃብሮች እና በአንድ መስጊድ ላይ ጥቃት እንዲካሄድ ትዕዛዝ በማስተላለፉ ጥፋተኛ ነኝ አለ። አህመድ አልፋቂ አልማህዲ ዛሬ ደሄግ ውስጥ ባስቻለው ዓለም አቀፍ የወንጀለኞች ፍርድ ቤት ችሎት ፊት ቀርቦ በሰጠው ቃል የደረሰውን ውድመት በተመለከተ ከሳሼ አቃቤ ህግ የሰጠው ቃል ትክክል መሆኑን አምናለሁ እናም የማሊን ህዝብ ይቅርታ ጠይቃለሁ ብሏል። አቃቤ ህግ ባቀረበው የክስ መዝገብ መሰረት ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን አብዛኛውን የማሊ ሰሜናዊ ግዛት ተቆጣጥሮ ሲያበቃ ቲምቡክቱን ከተማ በያዘበት እንደ አውሮፓ አቆጣጠር በ2012 ዓ ም ነው። ተከሳሹ ጂሃዲስት አልማሃዲ የአንሳርዳይን ነውጠኛ ቡድን አባል ሆኖ በሽብርተኛነት የተቀላቀለው ነውጠኞች ከ16 የማሊ ታሪካዊ የመቃብር ስፍራዎች 14ቱን ማውደማቸው ይታወቃል። ይሁንና በፈረንሳይ ወታደሮች የሚታገዘው ኃይል ነውጠኛውን ቡድን እንደ አውሮፓ አቆጣጠር በ2013 ካባረረ በኋላ ታሪካዊ ህንፃዎቹ በተባበሩት መንግስታት ድርጅት እንደገና መታነጻቸው ይታወቃል። የቱርክ የውጭ ጉዳይ ሚኒስትር ሜልቡት ካሶቡግሉ ዛሬ ሰኞ በተናገሩት ቃል ሶሪያን የሚያዋስነው ነው የአገሪቱ ድንበር ራሱን እስላማዊ መንግስት ብሎ ከሚጠራው ቡድን መጽዳት አለበት ማለታቸው ተዘገበ። ይህ የጠቅላይ ሚኒስትሩ አስተያየት የተሰማው አጥፍቶ ጠፊዎች ባለፈው ሳምንት መገባደጃ ላይ ጥቃት ካካሄዱ በኋላ ነው። በእንዲህ እንዳለ ቱርክ ባለፈው ቅዳሜ በአንድ የኩርዶች ሰርግ ላይ በደረሰ የአጥፍቶ ጠፊ ጥቃት የተገደሉት የ51 ሰዎች ቅብር ስነ ስርዓት ዛሬ ተጀምረዋል። ባለስልጣናቱ እንዳመለከቱት የብዙዎቹ አስከሬን ስለተበታተነ በአሁኑ ወቅት ሙሉ በሙሉ ማግኘትም አስቸጋሪ ሆኗል። ማንኛውም ያሳዝናል። ይህ ደግሞ ከሃይማኖት ጋር ተያይዞ የተፈጸመ በመሆኑ በጣሙን ያማል። እናም ይህን መሰል ሀዘን የምናሰማ ብዙዎች ሰለባዎች ንጹሐን መሆናቸው ነው ያሉት የቱርክ አንድ በሀዘኑ ላይ ካሉ ሰዎች ውስጥ የተናገሩ ቃል ነው። ከሞቱት ሌላ ወደ ሰባ ያህል በጽኑ እንደ ቆሰሉም ተገልጧል። የቱርኩ ፕሬዚዳንት ኤርዶጋን በእንዲህ አይነቱ ጥቃት እስላማዊ መንግስት ነኝ ባዩን ቡድን እጁ ሳይኖርበት እንደማይቀር ነው የተናገሩት። ኤርዶጋን አጥፍቶ ጠፊዎች ሰርገው መሰርገኞች መካከል በመግባት በፈጸሙ በዚህ ጥቃት እድሜያቸው ከ12 እስከ 14 የሚሆኑ ወጣቶች መሞታቸውም ተዘግበዋል። በመጨረሻም ሰሜን ኮሪያ ባስተላለፈችው ዛቻ መነሻነት ደቡብ ኮሪያና ዩናይትድ ስቴትስ የጋራ ጦር ልምምድ ጀምረዋል። በዚህ የሁለት ወር ወታደራዊ ልምምድ ወቅት ከዩናይትድ ስቴትስ ወደ 25 ሺህ ከደቡብ ኮሪያ ደግሞ 50 ሺህ ወታደሮች ይካፈላሉ ተብሏል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን። ምንድን ነው ደከመ አልደከመኝም። አዲስ በዓለም ዜና የጀመረው የዛሬ የሰኞ ነሐሴ 9 ይቅርታ ነሐሴ 16 2008 ዓ ም ፕሮግራማችን በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ አራት ሰዓት ይቀጥላል። አብይ ርዕስ ነው። አሁን ቀጣዩ እየተወሰዱ ያሉ የኃይል እርምጃዎችና ሌሎቹም ለኢትዮጵያ ወቅታዊ ሁኔታ መፍትሄ ሊሆኑ እንደማይችሉ በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ቶም ማሎኒስኪ አስታወቁ። ረዳት ሚኒስትሩ እንዳሉት የጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀም፣ በርካታ ሰዎችን መግደልና ማቁሰል፣ እንደዚሁም በሺዎች የሚቆጠሩትን ማሰር ቀጥለዋል። የኢትዮጵያ መንግስት ሰላማዊ ሰልፎቹ ሰላማዊ ያልነበሩም ነው ያለው እስክንድር ፍሬው ተከታዩን አድርሶናል። ጥቂቶቹ ሰልፎች ለብጥብጥ መሳሪያነት ጥቅም ላይ ውለው ይሆናል ያሉት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዴሞክራሲ የሰብአዊ መብትና የስራ ጉዳይ ረዳት ሚኒስትር ቶም ማሊኖውስኪ አብዛኛዎቹ የሰልፉ ተሳታፊዎች ግን በኢትዮጵያ ህገ መንግስት የሰፈረውን ሀሳብን የመግለጽ መብት እየተጠቀሙ እንደነበር እናምናለን ብለዋል። ኢትዮጵያ የውጭ ስጋቶች እንዳሉባት እንደሚረዱም ጠቅሰዋል። አልሸባብን መዋጋቷንም በምሳሌነት አስታውሰዋል። ከኢትዮጵያ ውጭ ያሉ ያሏቸውን በስም ያልጠቀሷቸውን ግለሰቦችና ቡድኖችም አንስተዋል። እርሳቸው እንዳሉት ሰብአዊ መብትን በማያከብሩ አገሮች ዘወትር የሚደገፉት እነዚህ ቡድኖች አንዳንዴ መንግስትን በኃይል የመጣል ጥሪ ያቀርባሉ። ዩናይትድ ስቴትስ እንደ ኢትዮጵያ ሁሉ ይሄንን መንግስትን በኃይል የመጣል ጥሪ እንደምታወግዝም ገልጸዋል። ይሄም ሆኖ ግን ረዳት ሚኒስትሩ እንደጠቆሙት እየተካሄዱ ያሉትን ሰልፎች በሙሉ ከውጭ ጠላቶች ጋር ማያያዝ አይቻልም። በሺዎች የሚቆጠሩ ሰዎች በበርካታ ቦታዎችና በተለያዩ ክልሎች ሰልፍ ሲወጡ የውጭ ጠላቶች ስራ ነው በሚል ማጣጣል አይቻልም ነው ያሉት። የኢትዮጵያ ባለስልጣናት ተገቢ ብሶቶች ያሏቸውን የሰልፈኞች ጥያቄዎች ለመመለስ እየሰሩ መሆኑን ረዳት ሚኒስትሩ አመልክተዋል። እንዲህም ሆኖ አሜሪካዊው ረዳት ሚኒስትር እንዳሉት የጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀም፣ በርካታ ሰዎችን መግደልና ማቁሰል፣ እንደዚሁም በሺዎች የሚቆጠሩትን ማሰር ቀጥለዋል። ረዳት ሚኒስትሩ እንደሚያምኑት ኃይል መጠቀም አንዳንድ ሰልፎችን ለጊዜው ሊገታ ይችላል። ተመልሰው ሲወጡ ግን ለመደራደር ዝግጁ ያልሆኑ ያደርጋቸዋል። በሺዎች የሚቆጠሩ ኢትዮጵያውያን በሰልፎቹ ተሳትፈዋል በሚል ጥርጣሬ በስር ላይ እንደሚገኙ እናምናለን ሲሉም ይቀጥላሉ። ነገር ግን እርሳቸው እንዳሉት አብዛኛዎቹ ፍርድ ቤት አልቀረቡም፣ የህግ አማካሪ አላገኙም፣ በይፋም ክስ አልተመሰረተባቸውም። አሜሪካዊው ረዳት ሚኒስትር ስለ ተቃዋሚ ፓርቲዎችና ሲቪክ ማህበራትም አንስተዋል። እርሳቸው እንዳሉት የተቃዋሚ መሪዎችን ማሰርና የሲቪክ ማህበራትን መገደብ ሰዎችን ለተቃውሞ ከመውጣት አያግድም። ይልቁን መሪ የሌላቸውን እንቅስቃሴዎች ይፈጥርና መንግስትንም ለሰላማዊ መፍትሄ አብሮ የሚያደራድር አካል ያሳጠዋል። ማሊኖስኪ አክለውም የኢንተርኔት አገልግሎት የተዘጋባቸውን አጋጣሚዎች ጠቅሰዋል። በእርሳቸው አባባል የኢንተርኔት አገልግሎትን መዝጋት ተቃዋሚዎችን ዝም አያሰኝም፣ ይልቁን የውጭ ኢንቨስተሮችንና ቱሪስቶችን ያሸሻል። የበለጡ ነፃ ድምጾች በመንግሥት በፓርላማውና በማኅበረሰቡ ቢኖሩና የሲቪክ ማኅበራትም ህዝባዊ ብሶቶችን ቢያስተጋቡ የፖሊሲ ሀሳቦችንም ቢያቀርቡ ኢትዮጵያ የበለጠ ጠንካራ ትሆናለች ሲሉም አስረድተዋል። እናም የኢትዮጵያ ቀጣይ ታላቅ ብሔራዊ ተግባር ሁሉን የሚያሳትፍ የፖለቲካ ምህዳር የመፍጠር ጉዳይ እንደሆነ ጠቁመዋል። ያጠቃለሉትም ከሽብርና ከረሃብ ቀናት ተነስታ ኢትዮጵያ ምን ያህል ርቀት እንደተጓዘች ስናስብ ህዝቦቿ ይህንን ፈተና እንደሚወጡ እርግጠኞች ነን በማለት ነው። የኢትዮጵያ መንግስት በአሜሪካዊው ረዳት ሚኒስትር የተሰነዘሩትን ሀሳቦች በተመለከተ ምላሽ ሰጥቷል። በመጀመሪያ ደረጃ ሰልፎቹ በትክክልም ሰላማዊ ነበሩ ወይ ከሚለው ብንነሳ በተደጋጋሚ እንደገለጽ ነው ሰልፎቹ ባለቤት የሌላቸው ሰልፎች ናቸው። በሰላማዊ ሰልፍ ሰበብ በሀገራችን ሰላም እንዳይኖር፣ መረጋጋት እንዳይኖር፣ ነውጥ እንዲፈጠር በማድረግ በተለይም ማህበራዊ ሚዲያን በመጠቀም አውሮፓና አሜሪካ ተቀምጠው የሚያንቀሳቅሱት እንዲሁም የሰልፍ መርሃ ግብር ጭምር የሚያወጡበት ማለት ነው። በዚህን ቀን በዚህ ቦታ እዚህ ከተማ ላይ ሰልፍ ይካሄዳል ውጣ፣ ቀጥሎ እዚህ ከተማ ላይ ነው የሚካሄደው፣ እዚህ ቦታ ላይ ነው የሚካሄደው በሚል ባለቤት የሌላቸው ሰልፎች፣ ጊዜያቸው በአግባቡ ቦታቸው የማይታወቅ ሁኔታዎችን ያላሟሉ ሰልፎች እና በሰላማዊ ሰልፍ ሰበብ ሁከት የሚከናወንበት ሁኔታ ነው የነበረው እና በዚህ ረገድ ስናይ ሰልፎቹ ሰላማዊ ናቸው ብሎ መውሰድ አይቻልም። የጦር መሳሪያ ጭምር ተይዞ የሚወጣባቸው ናቸው ቦምብ የሚወረወርባቸው ሰልፎች ናቸው። እንዲሁም መልእክቶቹንም ስናይ ህዝብን ከህዝብ የሚያጋጩ ነውጥን የሚቀሰቅሱ መልእክቶች ናቸው። በዚህ ውስጥ ደግሞ መሳተፍ ሰላማዊ የሚያሰኝ ነው ብዬ አላምንም። ትክክልም አይደለም። አንዱ እሱ ነው። ሁለተኛ፣ እነዚህ ሰልፎች የአብዛኛውን ህብረተሰቡን አስተሳሰብ የሚወክሉ አይደሉም። ጥቂት የተለየ ዓላማ ያላቸው እቺ ሀገር አሁን ባለው እድገት እና ሰላም ቀጣይነት ሁኔታ ውስጥ እንዳትሆን የሚፈልጉ ኃይሎች የሚያራምዱት ነው። ህብረተሰቡ በቅንነት የሚያነሳቸው ችግሮችን ጠልፈው ለራሳቸው ዓላማ ለማዋል የህዝብን ስሜት ለማነሳሳት የሞከሩበት ሁኔታ ነው ያለው። እንግዲህ በዚህ ውስጥ አውቆም ሳያውቅም የተሳተፈ የሚታሰርበት ሁኔታ የለም። በተጨባጭ ወንጀል ውስጥ የገባ አውዳሚ ተግባር ውስጥ የገባ በህግ የሚጠየቅበት ሁኔታ ነው ያለው። ኢትዮጵያ ውስጥ ከህግ ውጭ ማንም ሊታሰር አይችልም። ማንም አይታሰርምም። ይሄ ደግሞ ህገ መንግስታዊ ስርዓቱ በግልጽ የደነገገበት ሁኔታ ነው ያለው በተጨባጭም ይህንኑ የምናየው ነው ምለው። እዚህ ላይ ግን እርስዎ ያሉትን እርሳቸውም ጠቅሰውታል። ለምሳሌ መንግስትን በሀይል ለመጣል የሚፈልጉ ግለሰቦችና ቡድኖች እንዳሉ ያንን መንግስትን በሀይል መጣሉን የአሜሪካ መንግስትም እንደማይደግፈው ፕሬዚዳንት ኦባማም ኢትዮጵያ ውስጥ ባደረጉት ጉብኝት ከጠቅላይ ሚኒስትር ሀይለማርያም ደሳለኝ ጋር በሰጡት መግለጫ ይህንኑ አቋም አንጸባርቀዋል። በሀይል መንግስትን ለመጣል የሚደረግን ሙከራ ወይም እንቅስቃሴ አንደግፍም ብለዋል። ነገር ግን በሺዎች የሚቆጠሩ ሰዎች በበርካታ ቦታዎች በተለያዩ ክልሎች ሰልፍ ሲወጡ እነዚህን ሁሉ የውጭ ኃይሎች ያቀነባበሩት ነው ተብሎ ማጣጣል አይቻልም ይላሉ። መንግስት ራሱ እንዳረጋገጠው ከህዝብም ጋር ተዋይቶ በቅድ መልክም በአቅጣጫ መልክም በግልጽ እንዳስቀመጠው እዚህም እዛም የሚነሱ ከመልካም አስተዳደር ጋር በተገናኘ እርካታ እንደሌለ በግልጽ ይታወቃል። ህዝቡ የሚያነሳቸው ጥያቄዎች አሉ። ከዚህ ጋር በተገናኘ ነገር ግን የህዝብን ሰላማዊ እንቅስቃሴ በመቀማት ወደ ራሳቸው አጀንዳ ደግሞ የወሰዱ ሀይሎች አሉ። ይሄ ግልጽ ነው። ስለዚህ ነውጡን ይፈልጉታል። ራሱን ይሄንን ነውጥ ማን ነው የተቆጣጠረው ብለን ስናይ መንግስት ከራሱ ከህዝቡ ጋር በጋራ በመሆኑ ነው የተቆጣጠረው። ለዜጎቹ ኃላፊነት የሚሰማው መንግስት ነው ኢትዮጵያ ውስጥ ያለው በህግ የበላይነት የሚመራ መንግስት ነው ያለው። ስለዚህ ወደ ውስጤ ማየት አለብኝ ብሎ የሚያስብ መንግስት ነው ያለው። ከዚህ ጋር በተገናኘ አሁንም ልክ እንደዚህ ቀደሙ ማለት ነው መንግስት ከህዝቡ ጋር ቁጭ ብሎ በመነጋገር አሉ የሚላቸውን ችግሮች ህዝቡ ሰላማዊ በሆነ መልኩ አንስቶ ከመንግስት ጋር በጋራ ሆኖ የሚፈቱበት ሁኔታ ነው ያለው። በቀጣይ አሁን ልክ እንደተጀመረው ከምሁራን ጋር ውይይቶች አሉ ከአርሶ አደሮች ጋር ውይይቶች አሉ። ከተማሪዎች ጋር ውይይት ይደረጋል። ከመምህራን ጋር ውይይት ይደረጋል። በዚች ሀገር ሰላም፣ ልማት ውስጥ ያገባኛል ከሚሉ አካላት ጋር በሙሉ ውይይት የሚደረግበት ሁኔታ ነው ያለው። ስለዚህ ለውይይት ሁልጊዜ መንግስት ክፍት ነው። በዚህ መልኩ እየተንቀሳቀሰ ያለበት ሁኔታ ነው የሚል ነው ያለኝ። እንግዲህ ወደ ሌላ ጥያቄ ልውሰድዎት፣ የመጨረሻ አድርገዋለሁ። አቶ መሐመድ ቅድም ነካክተውታል፣ ይህንንም እሳቸው ከጠቀሷቸው ነጥቦች መካከል የጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀማቸውን ቀጥለዋል የሚል ነው አንዱ። በርካቶች እየሞቱ እየቆሰሉ እየታሰሩ የሚገኛሉ ብለዋል። መንግስትም የጸጥታ ኃይሎችም የሀገራችንን ቀጣይ ሰላም እና ልማት በትክክለኛው አቅጣጫ እንዲጓዝ ከፍተኛ ኃላፊነት አለባቸው። መንግስትና የጸጥታ ኃይሎች በዚህ መልኩ ኃላፊነታቸውን የማይወጡ ከሆነ በሀገራችን ነውጥ የሚራዘምበት ስርዓት አልበኝነት የሚሰፍንበት ሁኔታ ነው የሚኖረው። ይሄ ደግሞ ለማንም የሚጠቅም አይደለም። የሀገርን አንድነት የሚያናጋ በሕዝቦች መካከልም መጠራጠር የሚፈጥር የመቻቻል ተፋቅሮ የመኖር ተከባብሮ የመኖር እሴታችንን የሚንድ ብሎም የሀገራችንን ቀጣይ እድገት ጥያቄ ምልክት ውስጥ የሚከት ነው የሚሆነው። በሀገራችን ያለው ወቅታዊ ሰላም እንዲናጋ የሚፈልጉ የሚንቀሳቀሱ በርካታ ውጫዊም ውስጣዊም ኃይሎች አሉ። ግልጽ በሆነ መልኩ እና ድብቅ በሆነ መልኩ የሚንቀሳቀሱ እነዚህን ኃይሎች የመቆጣጠር የህዝብን ሰላም ደግሞ የማስጠበቅ ኃላፊነት መንግስት አለበት። በዚህ ረገድ የጸጥታ ኃይሉ በሚንቀሳቀስበት ወቅት ባለፈውም እንዳየ ነው፣ ራሱን ጭምር መስዋዕት አድርጎ ራሱን አደጋ ላይ ጥሎ የህዝብን ሰላም ለማስከበር እየተንቀሳቀሰ ያለበት ሁኔታ ነው ያለው። ህግ ከሚፈቅድለት ውጪ የሚወስደው እርምጃ አይኖርም፣ ህግ ይገድበዋል። በህግ የበላይነት ስር የምንተዳደር በህዝብ የበላይነት ስር ሆነን ለህግ ተገዥ የሆነን ኃይሎች ነን እዚህ ሀገር ውስጥ ያለ ነውና ከገደብ በላይ የሆነ እርምጃ የሚወስድበት ሁኔታ አይኖርም፣ በፍጹም። አቶ መሀመድ ሰይድ በመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጀነራል፣ በጣም ነው የማመሰግነው ስለ ጊዜው። እኔ አመሰግናለሁ። ቀደም ሲል በዜናም ጠቅሰናል። የ26 አመቱ ፈይሳ ሌሊሳ በትናንትናው በሪዮ ኦሎምፒክ የወንዶች ማራቶን ሩጫ የብር ሜዳሊያ ያሸነፈበትን ውድድር አጠናቆ ክሯን በጥሶ ሲገባ በኦሮሚያ የተቃውሞ የሆነውን ምልክት እጅን ከፍ አድርጎ አጣምሮ የማሳየት ምልክት በመስጠት ገብቷል። ይህን በማድረጉም ወደ ኢትዮጵያ ቢመለስ በመንግስት ሊደርስብኝ ይችላል ባለው የኃይል እርምጃ ስጋት ሳቢያ ወደ አገሩ እንደማይመለስ አስታውቋል። የኢትዮጵያ መንግስት በበኩሉ አትሌት ፈይሳ ሌሊሳ እንደ ሌሎቹ የኢትዮጵያ አትሌቶች ሜዳሊያ ያመጣ ብሔራዊ ጀግና ነው፣ ሀሳቡን በነጻነት መግለጥ ይችላል፣ ወደ አገሩ ሲመለስም የሚደርስበት ምንም አይነት ጉዳት የለም ብሏል። አትሌት ሌሊሳ በሰጠው ምላሽ የኢትዮጵያ መንግስት ሁሌም እውነቱን አይናገርምና በምን አምነዋለሁ ሲል መልሷል። በሌላ በኩል በውጭ የሚኖሩ ኢትዮጵያውያን ለፈይሳ የህግ ድጋፍ ወጪ የሚውል ወደ 430 ዶላር ወይም ወደ አንድ ሚሊዮን የኢትዮጵያ ብር በጥቂት ሰዓታት ውስጥ ማሰባሰባቸው ተገልጧል። ጽዮን ግርማ ነች ዝርዝሩን የያዘችው። ከኢትዮጵያ የኦሎምፒክ ቡድን ጋር ወደ አውሮፓ በጎልደን ሊግ ለመወዳደር ካመሩት ሯጮች መካከል የኦሎምፒክ ማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ ውድድሩን አሸንፎ ወደ ኢትዮጵያ አልተመለሰም። በአሁኑ ወቅት ውድድሩን ባደረገበት አገር አንድ ቤት ውስጥ ተቀምጦ ስለ ቀጣይ ሁኔታው በመመካከር ላይ እንደሚገኝ ገልጾልናል። አትሌት ፈይሳ ሌሊሳ 26 ዓመቱ ነው። ዓለም አቀፍ ውድድሮች ላይ መሳተፍ ከጀመረ አስር ዓመት እንዳስቆጠረ ገልጾልናል። በዚህ የውድድር ዘመኑም የተሸነፈበትም ያሸነፈበትም ጊዜ በርካታ እንደሆነ ይናገራል። ከአስር ጊዜ በላይ የማራቶን ውድድር ላይ ተሳትፏል። በትናንትናው እለት የ2016 የሪዮ ኦሎምፒክ መዝጊያ ላይ በተደረገው የወንዶች ማራቶን ውድድር በሁለተኛነት አጠናቆ የውድድር ማጠናቀቂያ መስመሩን ሲያልፍ ሁለት እጆቹን ወደ ላይ በማጣመር የተቃውሞ ምልክት አሳይቷል። ይህ ምልክት ምን ማለት ነው ስል ጠይቄው ነበር። ያ ምልክት አሁን በዚህ ሰዓት በኢትዮጵያ መንግስት የሚደረገው ግድያ እሱን በመቃወም ብዙ የሀገራችን ህዝቦች ተቃውሟቸው በዛ ምልክት ነው ተገጽ ነበር። እኔም ከነሱ እቹ ላይ ተነስቼ ነው ለእነሱ ልያት መጥጠት የነሱን ተቃውሞ ለማሳየት ነው። ሌሊሳ በአማርኛ እንደ ልብ ሀሳቡን መግለጽ እንደሚያስቸግረው በመጠቆም ለአፋን ኦሮሞ ዝግጅት ክፍላችን ቃለ ምልልስም ሰጥቷል። ሌሊሳ ይህን ምልክት ያሳየው በአገር ውስጥ እንቅስቃሴ እያደረጉ ላሉ ሁሉ አጋርነቱን ለማሳየት እና የተቃውሞ እንቅስቃሴውን ለዓለም አቀፍ ማህበረሰብ ለማሳወቅ እንደሆነ ገልጿል። በዜጎች ላይ እየደረሰ ያለው ግድያና እስራት ነገ በኔም ላይ ይደርሳል የሚል ስጋት እንዳለው ተናግሯል። መቼም ይ ነገር በጣም ገፍቶ ገፍቶ ከመጣ መድረሻ ላይ ላይ ማውጣቱ አይቀርም። ይህም ብዙ ጊዜ እያሰብኩ ነገር ነው። ራሴ ጥሩ ነገር አለኝ፣ ጥሩ መኪና አለኝ፣ ጥሩ ቤት ውስጥ ነው የሚኖረው። አሁን ሌላ ደግሞ ከቤቱ ተባርሮ ከመሬቱ ተፈናቅሎ ውጭ አድሮ ዝናብ የሚገም ህዝብ አለ እዛ ላይ ደግሞ እኔ ብቻዬን ጥሩ ኮንፈርት እንትን የሚኖር ኑሮ አለበስተኛ። ስለዚህ ምንም ከነጻነት ውጭ አብትን ነገር የለም። በዛ ነው የወሰንኩትን። ብዙ ሰው እየተቆሰለ ነው። ብዙ ሰው እየታፈረ ነው። የሀገር ውስጥ ያለው ነገር እየበዛ ነው፣ እየከፋ ነው በሁለቱም በኩል በመንግስትም፣ በህዝብም በኩል ህዝቡም እየጨመረ መጣ፣ መንግስትም እርምጃ እየወሰደ እየመጣ ነው። ይቀጥላል፣ ወዴት እንደሚያወጣ አላገኘሁም። ሌሊስ አክሎ ከ1997 ዓ.ም ተማሪ ከነበረበት ጊዜ ጀምሮ ሰዎች ሲገደሉ ሲታሰሩ መመልከቱን ገልጾ በአጠቃላይ ኢትዮጵያ ውስጥ ባለው ሁኔታ ውስጡ ታፍኖ የነበረ ነገር ፈንድቶ መውጣቱን ገልጿል። ይህን በማድረጉም ምንም ነገር ቢያጣም ከዚህ በኋላም ችግር ቢደርስበት ግድ እንደሌለው ተናግሯል። ይህን ያደረገው ህዝብ ነጻ ይወጣል በሚል ሳይሆን ችግሩን ለዓለም ህዝብ ለማሳየት እንደሆነም ገልጿል። ብዙ መገናኛ ሚዲያ እያለ ያሉት በዚህ ምክንያት ብዙ ህዝብ ያህል ብዙ የዓለም መንግስቶች፣ ብዙ ሀገሮች ስለሚያዩት ይህን ነገር እንዲ ገነዘቡ ነው። እኔ የተለያዩ ማሳየቶች ያለ ሆን ብዙ ጊዜ ሰው ከኛ ሀገር ሰዎች ሰዎች ጋር ምንም የተዘገበ ነገር የለም። አሁን በእኔ በዚህ በኩል እኔ ደግሞ አውርቼ እዚህ የሚዲያ ላይ ለማሳየት የሚሄድ እንደዚያ ነገር የሚዘግቡ ከሆነ እንትን የእነሱ ተቃውሞ ወስደን እንዲሰማ ይችላል ነው የገመጥኩት። ከዓለም አቀፍ ኦሎምፒክ ኮሚቴ ጋርም እየተነጋገረ መሆኑን ጠቁሟል። የኢትዮጵያ መንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሀመድ ሰኢድ ስለ ጉዳዩ ተጠይቀው አትሌት ፈይሳ ሌሊሳ እንደ ሌሎቹ የኢትዮጵያ አትሌቶች ሜዳሊያ ያመጣ ብሔራዊ ጀግና ነው፣ ሀሳቡን በነጻነት መግለጽ ይችላል፣ ወደ ሀገሩ ቢመለስ ምንም አይነት ጉዳት አይደርስበትም ብለዋል። ለአትሌት ፈይሳ ሌሊሳ ይህን የመንግስቱን መግለጫ ጠቅሼ ጠይቄው ነበር። በሌላ በኩል በውጭ የሚኖሩ ኢትዮጵያውያን ለአትሌት ፈይሳ ሌሊሳ የህግ ድጋፍ ለመስጠት ጎፈንድሚ በሚል የገንዘብ ማሰባሰቢያ ድረገጽ አማካኝነት በቀናት ውስጥ አስር ሺ ዶላር ለማሰባሰብ አቅደው በሰአታት ውስጥ አርባ ሶስት ሺ ዶላር ወይም አንድ ሚሊዮን ብር ማሰባሰባቸውን ተናግረዋል። ገንዘቡ እንዲሰባሰብ በዋናነት ያስተባበሩት በካሊፎርኒያ የሚገኙት ሳይንቲስት ዶክተር ሰለሞን አንጋሼ ፈይሳን በአካል እንደማያውቁት ገልጸው ውድድሩን ከተመለከቱ በኋላ የመርዳት ሐሳብ እንደመጣላቸው ይናገራሉ። ሪዮ ላይ ጨዋታውን ሩጫውን ወደ መጨረሱ አካባቢ የኦሮሞን ተቃውሞ ኦሮሞ ፕሮቴስትን ምልክት እጁን ራሱ በላይ በመስቀለኛ አቋሙን በማሳየት ድጋፍ አሳየ። ይሄ እንግዲህ ሁሉም እየተጠቀመበት ነው። ይሄ የኢትዮጵያ የነጻነት ምልክት ሆኗል። አሁን ጎንደር ላይም ታይቷል፣ ባህር ዳር ላይ ታይቷል፣ ደብረ ማርቆስ ታይቷል፣ ኦሮሚያ ሁሉም ቦታ ነው ያለው። ከእንግዲህ ይሄ የኢትዮጵያ የነጻነት ትግል ምልክት ነው ብዬ ነው ማምነው። ይህንንም ተከትሎ አትሌቱ የሰጠውን ቃለ ምልልስ ሲመለከቱ ወደ ናይሮቢ ሊሄድ ይችላለው የሚል ሀሳብ መስጠቱን መስማታቸውንና ወደዛ ቢሄድ ለበለጠ የደህንነት ችግር ሊጋለጥ ይችላል በሚል አትሌቱን መርዳት አለብን ከሚል ሀሳብ ተነስተው እርሱ ሳያውቅ ኮሚቴ ያቋቁመው ድጋፍ ማሰባሰብ መጀመራቸውን ይናገራሉ። በአንድ ሰዓት ጊዜ ውስጥ አስር ሺህ ሞላ። እና ከዚያ በኋላ ከፍ አደረግነው ወደ ሀያ አምስት ሺ እሱም ሁለት ሶስት ሰዓት ባልሞላ ጊዜ ውስጥ ተሟላ። ከዚያ ወደ አርባ ሺህ ያደረግነው አርባ ሺውም አልቆየም አስራ ሰዓት አንድ ቀን ባልሞላ ጊዜ ውስጥ ተሟላ። አሁን ወደ አስር ሺህ ከፍ አድርግነዋል። ከየቦታው ይህም በቂ አይደለም ይቀጥል የሚል መልእክት እያገኘን ነው። እና አሁን ስንት ነው በጠቅላላው? አሁን በጠቅላላ ጋር እንዳየሁት ሀ ወደ አርባ ሶስት ሺህ ገደማ ደርሶ ነበረ። ከአንድ ሰላሳ ደቂቃ በፊት ሳየው ዶክተር ሰለሞን እንዳሉት ገንዘቡ ሙሉ በሙሉ ለፈይሳ ሌሊሳ የህግ ድጋፍ ና አስፈላጊ ነገሮች እንደሚውል ገልፀው በዚህ አጭር ሰዓታት ውስጥ የተደረገው ርብርብ እንዳስደሰታቸው ተናግረዋል። ፈይሳ ሌሊሳ በበኩሉ እንዲህ ያለ የሰው ርብርብ አገኛለሁ ብሎ እንዳልገመተ ጠቅሶ በተደረገለት ነገር ግን መደሰቱን ተናግሯል። ከዚህ በኋላ ያለው ህይወቱን በተመለከተ በሚቀጥሉት ቀናት ውስጥ እንደሚወስን አስታውቋል። አድማጮች፣ በዚሁ ርዕሰ ጉዳይ ላይ ከአዲስ አበባ እየተጠናቀረ ዘገባ አለን። እስክንድር ፍሬው ነው የተቃዋሚው ኦፌኮ መሪ ፈይሳ ሌሊሳ ወደ አገር ብንመለስ በመንግስት ሊደርስብኝ ይችላል ባለው የኃይል እርምጃ ስጋት ላይ የሰጡት አስተያየትና የመንግስት ኮሚኒኬሽን ጽህፈት ቤት የሰጠውን ምላሽ አጣምሮ ይዟል። እንሆ በሪዮ ኦሎምፒክ የማራቶን ውድድር ሁለተኛ ሆኖ ያጠናቀቀው አትሌት ፈይሳ ሌሊሳ ለኢትዮጵያ የብር ሜዳሊያ አስገኝቷል። ካመጣው ውጤት ይልቅ ግን ያሳየው ምልክት ያስተላለፈው መልእክት ትኩረት ስቧል። በውድድሩ ማጠናቀቂያ አካባቢ እጆቹን ወደ ላይ ያጣመረው አትሌት በኦሮሚያ ለሚካሄደው የተቃውሞ እንቅስቃሴ አጋርነቱን ገልጿል። እዚያው ሪዮ ውስጥ በሰጠው መግለጫም ለምን በውድድሩ ላይ ያንን እንዳደረገ አብራርቷል። በአገሬ ትልቅ ችግር አለ ያለው አትሌቱ መቃወም እጅግ አደገኛ እንደሆነ ገልጿል። የኢትዮጵያ መንግስት ሰዎችን እየገደለ ነው ሲልም ተናግሯል። ዘመዶቼ እስር ቤት ነው ያሉት በማለትም ስለ ዲሞክራሲያዊ መብት ከተናገሩም ይገደላሉ ሲል ነው ያስረዳው። እጆችን ወደ ላይ ያጣመርኩትም የኦሮሞን የተቃውሞ እንቅስቃሴ ለመደገፍ ነው ብለዋል። ይህንን ካደረገ በኋላ ወደ አገር ቤት ለመመለስ እንደሚሰጋም አብራርቷል። ገና አልወሰንኩም፣ ነገር ግን ከተመለስኩ ይገሉኛል ወይም ያስሩኛል ነው ያለው። አንዳንድ ተቃዋሚዎች የአትሌቱን ስጋት እንደሚጋሩ ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንን ያንጸባረቁት መንግስት እንግዲህ እዚህ ላይ ምን አይነት እርምጃ ይወስዳል እንዴት እንደሚያደርግ ልገልጸው አልችልም። በአጠቃላይ ግን የልጁን ፍርሃት እንጋራለን። ስጋቱን ትጋራላ ስጋቱን እንጋራለን። ፕራክቲካሊ እኮ ያየነው ነው። እኛ ለምሳሌ ኦፌኮ ስራ አስፈጻሚ ኮሚቴ ምክትል ሊቀመንበሩ አቶ በቀሌ ገርባ እና ሌሎች የስራ አስፈጻሚ ኮሚቴ አባላት በዚህ ሁኔታ ታስሮ ነው ያሉ። ያደረጉት ሌላ ነገር የለም። ጠመንጃ አንስቶ አልተዋጉም። ምንም የፈጸሙት ነገር የለም። አሸባሪዎች ናችሁ፣ ሽብር ነው ያካሄዳችሁ ተብሎ የታሰሩ ናቸው። ሰላማዊ ሰልፍ በምታደርግበት ጊዜ ዲሞክራቲክ መብትን ኤክሰርሳይዝ ለማድረግ ህዝብ በሚወጣበት ጊዜ በጠበንጃ ይህን ማድረግ ተገቢ እንዳልሆነ ብዙውን ጊዜ በመድረክም በሁሉም ቦታም መግለጫ እየተሰጠ ተው፣ ሰላማዊ በሆነ መንገድ ሰዎች ጥያቄ ሲጠይቁ መልሱ ጥይት ሳይሆን መልሱ ግድያ ሳይሆን መልሱ ቤት በመስበርና ሰዎችን በማስገደድ ሳይሆን ሰዎችን በማሰር ሳይሆን ሰዎችን አስሮ በመደበቅ ሳይሆን በፊትለፊት አብራችሁ ተነጋግራችሁን የሰዎችን ችግር ፍቱ እያለ ነው። እኛም እኛም የተደራረጀ ነው። ሰላማዊ መንገድ በሆነ ሁኔታ ነው። ሰዎቻችንም ሰላማዊ በሆነ ሁኔታ ሰላማዊ ጥያቄ ነው እየተጠየቀ ያለው እና ስለዚህ በየቦታው አሁን ቁጥራቸውን የማናውቅ በየቦታው ታስሯል። የት እንደታሰሩ የማናውቃቸው አሉ። መንግስት ግን ሀሳብን በነጻነት መግለጽ ህገ መንግስታዊ መብት መሆኑን ይናገራል። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት የሚዲያና ህዝብ ግንኙነት ዳይሬክተር መሐመድ ሰይድ ይህንኑ ያስረዱት፣ በሀገራችን ተጨባጭ ሁኔታ መረጃን የማግኘት መረጃን የማሰራጨት ብሎም ሀሳብን በነጻነት የማራመድ እንዲሁም የፈለጉትን አመለካከት የመያዝ ዲሞክራሲያዊ መብት በህገ መንግስት የተረጋገጠ ነው። ይህንን መብት ማንም ለግለሰቦች የሚሰጠው ማንም ከግለሰቦች ደግሞ የሚቀማው መብት አይደለም። ይሄ ህገ መንግስታዊ መብት ነው። ከዚህ ጋር በተገናኘ ግለሰቦች የፈለጉትን አስተሳሰብ የመያዝ አመለካከቶችን የመያዝ መብት አላቸው። አጠቃላይ በሀገራችን ያለው ስርዓት የአስተሳሰብ ብዛህነትን ጭምር ሊያስተናግድ የሚችል ስርዓት ነው። ስለዚህ ዜጎች ሰላማዊ በሆነ መልኩ ሀሳባቸውን በመግለጻቸው በመቃወማቸው ምንም የሚደርስባቸው ነገር የለም። አለን የሚሉትን ጥያቄ ግን ዲሞክራሲያዊ በሆነ መልኩ ሰላማዊ በሆነ መልኩ ለሚመለከተው አካል ለመንግስት የማቅረብ ጉዳይ ነው የሚሆነው። ከዚህ ጋር በተገናኘ የፈለገውንም አይነት ምልክት የማሳየት መብት አለው። እዚህም በርካቶች አሉ፣ ተመሳሳይ የሆነ ምልክት የሚያሳዩ። ከዚህ ጋር የሚያገናኘው ነገር አለ ብዬ አላስብ እናም አትሌት ፈይሳ ሌሊሳ ወደ አገር ቢመለስ የሚደርስበት ጉዳት እንደማይኖር ነው አቶ መሐመድ ያብራሩት። አትሌቱ በዛ መድረክ ኢትዮጵያን ያስጠራ ጀግና አትሌት ነው። በፈለገው መልኩ ሀሳቡን በመግለጹ ወደ ሀገር ከመመለስ ካለመመለስ ጋር ምንም የሚያገናኘው ሁኔታ የለም። ሀሳቡን በፈለገው አይነት መልኩ፣ ሰላማዊ በሆነ መልኩ የመግለጽ መብት አለው። ሕግና በስርዓት የሚተዳደር ሀገር ነው፣ ለዜጎቹ ተጠያቂ የሆነ ከሱ መመለስ ካለመመለስ ጋር ምንም የሚያገናኘው አንዳችም ጉዳት የሚደርስበት ሁኔታ የለም። አንድ ኢትዮጵያዊ አትሌት በኦሎምፒክ መድረክ ፖለቲካዊ መልዕክት ሲያስተላልፍና ሀሳቡን ሲገልጽ አትሌት ፈይሳ ሌሊሳ የመጀመሪያ መሆኑን መረጃዎች እያመለከቱ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ መጽሔት ድረስ እንሻገር። በአማራ ክልል ዋና ከተማ ባህር ዳር ከትናንት እሁድ አንስቶ አገልግሎት ሰጪ ንግድ ድርጅቶች ስራ ማቆማቸው ተገለጠ። በሌላ በኩል ደግሞ ጎንደር ከተማ ውስጥ ያለው ውጥረት እንደቀጠለ መሆኑን አዲስ አበባና አርባ ምንጭን ጨምሮ በተለያዩ አካባቢዎች አባላቱና ደጋፊዎቹ እየተዋከቡ መሆናቸውን የመላው ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። የተፈጠሮች የተፈጠረውን ችግር ለመፍታት መንግስት እየጣረ መሆኑን የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ለአሜሪካ ድምፅ ገልጠዋል። ዝርዝሩን ሰለሞን አባት እየተከታተለ ነው። ተከታዩን አጠናቅሯል። ባህር ዳር ትናንትናና ዛሬ ጭር ብላ መዋሏን ያነጋገርኳቸው የከተማይቱ ነዋሪዎች ማምሻውን ገልጸውልኛል። ማንነታቸውን መግለጽ ያልፈለጉ አንድ ነዋሪ አድማው እስከ ነገ እንዲቀጥል የተጠራ ቢሆንም የክልሉ መንግሥት ግን ሥራ ያቆሙ አገልግሎት ሰጪዎች ከዛሬ ከሰዓት በኋላ ጀምሮ ወደ ሥራ እንዲመለሱ ካለበለዚያ ቅጣት እንደሚጠብቃቸው ማሳሰቡን ገልጸውልኛል። የነዋሪው ድምፅ ቃና እንዲለወጥ የተደረገ በመሆኑ ከምትሰሙት ድምፅ ጋር ተመሳሳይ ቢኖር በአጋጣሚ ብቻ የተፈጠረ መሆኑን አሳስባለሁ። ባህር ዳር ሆቴሎች ዝግ ናቸው። የንግድ ድርጅቶች ሙሉ በሙሉ ዝግ ናቸው። ትራንስፖርት አገልግሎት የለም። ከባቢያት ጀምሮ በመጨረሻ ከሰዓት አካባቢ ባጃጆችን ዛሬ አስመዝግበው ያልወጣ ሶስት ሺህ ብር ትቀጣላችሁ በማለት ወደ መስመር እንዲወጡ አድርገዋቸዋል። ግን ቢወጡም ሁሉ በቃ ብዙም ስራ ያልሰሩና ዝም ብሎ ተመዝግቦ የተመለሱ መሆኑን ነው አሁን ያረጋገጥነው። ባለን ምስል ጥንቅሳይ ባየው መረጃ ማንኛውም የንግድ ድርጅት በቃ ትልቅ ሚሆን፣ ትንሽ ሆቴሎች ሶኮች ሌላም ሌላም እንትኖች በቃ አገልግሎት አይሰጡም። እኔ ዛሬ ለበዓሉ እንኳን በህገወት ሌላም ነገር ገሶ መጠቀም እንኳን ያልቻለ ስጋ ቤቶች ዝግ በመሆናቸው ኢቭን አመት ባሉን በአግባቡ ያዋለበት ሂደታል ይንቀሳቀሳል ሰው ከተማ ውስጥ ወደዛ ወደ ሩ ማንኛው ማንኛውም በቃ በእግር እንቅስቃሴ አለ። የሌላ የትራንስፖርቴሽን ሲስተም የለም እንጂ በቃ በእግር ማንኛውም ሰው ይንቀሳቀሳል። በነጻንትን ነው ያው የፌዴራል አካላት ፖሊሶች አብረው ይንቀሳቀሳሉ። እንዲሁ ተቀላቅሎ ነው የሚንቀሳቀሰው ወጣቱ ይሁን ሌላው አካል። አሁንም እኛ በዚህ በከተሞች ላይ ስንንቀሳቀስ ነው የቆየን። ምንም አይነት እንትን የለውም። ይሁን ሻይ ቡና ለማለት እንኳን ወጣቱ ሆነ ሌላው አካል ማህበረሰቡ የተቸገረበት ሂደት ነው ያለ። ግን አንድ አላማ ብሎ እስከያዘው ድረስ የዚያ መዘጋት ምንም አይደንቀውም። በቃ እስከረቡዕ ድረስ ዝግ ሆኖ እንደሚቆይ ነው ማህበረሰቡ የመንግስት መስሪያ ቤቶች፣ ትልልቅ ድርጅቶች፣ እነዚህን የመሳሰሉት አገልግሎት ይሰጡ ነበር። ዛሬ የመንግስት ተቋማት አመራሮች ቀድመው በመግባት ባለሙያው በማስፈራራት የሳፊር ማፈርሙ ይህን በሉ በማለት እያሰራሩ ይገኛሉ። እዚያ የተረፈ ግን ባለሙያው ብዙም ምንትን የለኝ የፈራ ባለሙያ ወደ ቢሮ ሂዷን፣ ዝም ብሎ በራሱ የሚተማመን ደግሞ የምሎ ቤቱ ላይ የዋለበት ሂደት አለ። ለምን ይህ ህዝቡን እና ለውጥን አላማ አድርጎ የሚንቀሳቀስ ማህበረሰብ ስለሆነ በቃ ቤቱ ላይ አብዛኛውን የዋለና ወደ ቢሮም ያልሄዳለ ግን ሲቪል ሰርቪስ እንትን ተቋማት ተጽዕኖ ምናምንም እየተደረገባቸው ነው። በአመራሩ ዙሪያ ላይ እዛ የተረፈ ግን በቃ ያ አልፎ አልፎ ተከፍተዋል። ሲቪል ሰርቫንት ነው። ሌላው ብዙም እንትን የለው። ለመሆኑ ምንድን ነው የዚህ አድማ ዓላማ? ለውጥ ነው። በቃ ትልቁ ነገር ወንደር እንትን የደንበር ወደ አማራ ክልል መምጣት አለበት ነው። ሌሎችም መንግስታዊ እንትኖች ለውጥ ያስፈልገናል። በቃ በአንድ ክልል እንትን ብቻ መስተዳደር ብቻ ገሪት ልትመራ ይገባል ሚል እንትን ያለ አሁን ዛሬም ራሱ ባየሁት እንትን ከላይ እስከ ታች ድረስ በሚኒስትር ደረጃ በመከላከያ ደረጃ አዛዥ እስከ ምክትል ድረስ ያሉት የክልል አምስሰዎች እንደሆኑ የሚያመላክት እንትን አለ። ያ ነው በቃ። ይህ በማህበረሰቡ መንሽ በመንግስት በኩል የስርዓት እንቅስቃሴዎች እንደዚህ የመሳሰሉ አሉ ወይም በሰው ላይ የደረሰ ነገር አለ። በዛሬው ዕለት ብዙም እንደዚህ አይነት እንትኖች የተጣራ እንትን አልደረሰኝም ወይም አላገኘውም። ያ የተረፈ ግን አንዳንዴ የሆነ በልዩ እንትን ተንገሳሱም ያገኙትን እንትን ከማሰርና እርምጃ ከመውሰድ ወደኋላ የሚባልበት ሂደት የለም። ችግሮችን በቀላል ከመፍታት ወደ ማክበዱ ነው የመንግስት አካላት እየሄደ ያለ። በሌላ በኩል ደግሞ አዲስ አበባ ደውዬ ያነጋገርኳቸው የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ በተለያዩ የሀገሪቱ ክፍሎች በአባሎቻቸውና በደጋፊዎቻቸው ላይ ወከባና እስራት እየተፈጸሙ መሆናቸውን ሰሞኑን ነግረውኛል። አርባ ምንጭ ላይ ያሉ ገዛኸኝ ገለቱ የሚባሉ የፓርቲያቸው የዞን አስተባባሪ መታሰራቸውንና ሰማንያ ሰው በአንድ ክፍል ውስጥ መታጎሩን አዲስ አበባ ከተማ ውስጥ ከትናንት በስቲያው አርብ ጀምሮ የበረታ ወከባ መኖሩን የአዲስ አበባ ኢአድ የህዝብ ግንኙነት ኃላፊ አቶ አበራ ጉዳና ሌሎች ብዙ ቁጥር ያላቸው ይቅርታ፣ አቶ አበራ ጉዳ እና ሌሎች ብዙ ቁጥር ያላቸው ወጣቶች ተይዘው ነፋስ ስልክ ፖሊስ ጣቢያ መታሰራቸውን አቶ ሙሉጌታ አበበ ገልጸዋል። በጎንደርና በባህር ዳር ያለው ሁኔታም ውጥረት የበዛበት መሆኑን ተናግረዋል። አቶ ሙሉጌታ በአጠቃላይ የአገሪቱ ተጨባጭ ሁኔታ ከጎንደር ሰሜን ጎንደር ብን ጀምር መቶ ሜትር በማይሞላ ርቀት ላይ ነው መከላከያ ቆሞ የሚገኘው። ሴት ሳይቀር ወንድ፣ ህፃን ልጅ ምን ሳይባል ፍተሻው በጣም ከባድ ነው። ሰው መንቀሳቀስ ያልቻለበት ሁኔታ ነው ያለው። ወደ በሰሜን ጎንደር መምሪያውን ጀምር ስድስት ፖሊስ ጣቢያዎች አሉ። እነዚህ ስድስቱ ፖሊስ ጣቢያዎች ሞልተው ማረሚያ ቤቱን አጣምጡብኝ ቦታ የለኝም እስከ ማለት ድረስ ደርሶ የህዳር አስራ አንድ የሚባል ትምህርት ቤት አለ እዚያ ጎንደር ውስጥ። እሱ ሁሉ ሳይቀር እስር ቤት ሆኖ ነው የሚገኘው ያለው እና ሰሜን ጎንደርም በጣም ከፍተኛ ውጥረት ላይ ነው ያለው። ከዛ ወደ ባህር ዳር ስንመጣ ባህር ዳር ከትላንትና የጀመረ ነው ስራ ማቆም አድማው። ይህ የስራ መቆም አድማ ለሶስት ቀን እንደሚቀጥል ነው እየገለጹ ያሉት። ህዝቡ ቁጣውን እና ስሜቱን ለቤቱ ቁጭ ብሎ እየገለጸ ነው የሚገኘው። ዛሬ አሁን አንተ ከደወልክልኝ በኋላ ራሱ የደረሰኝ ማስረጃ መረጃዎች የሚያመለክቱት ሲንቀሳቀሱ የነበሩ ቀበሌ አስራ አንድ በተለምዶ ገብርኤል ሰፈር የሚባል አካባቢ ላይ ሁለት የንግድ መኪኖች ላይ እርምጃ እንደተወሰደ ነው የገለጹልኝ። ምን ማለት ምን አይነት እርምጃ ነው? ሲሄዱ እንግዲህ መኪኖች አገልግሎት ሲሰጡ አግኝተዋቸው ሲንቀሳቀሱ አግኝተው ለምን ተንቀሳቀሳችሁ የሚል ህዝቡ ህዝባዊ እርምጃ እንደወሰደባቸው ነው መረጃ የደረሰኝ። ምን አደረጋቸው? ረድ ይሰብሯቸዋል። መኪኖቹን ሰባብሮ ሹፌሩም እንደዚህ መጠነኛ ጉዳት ደርሶበት ሌሎቹ ሸሽተው እንዳመለጡ ነው የደረሰኝ መረጃ የሚያመለክተው። ሌላውም አሁን አንድ አውቶቡስም እንደዚሁ ጉዳት ደርሶበታል። ከወረታ ይሁን ከጎንደር ብቻ ከዛ ወደ ባህር ዳር የሚመጣ አውቶቡስ ነው እንዲሁ ተመታታይ ተመሳሳይ አይነት እርምጃ እንደተወሰደበት ነው ያለኝ ማስረጃ። ለእነማን እንደሆኑ እንደዚህ አይነት እርምጃ የሚወስዱት በግልጽ የሚታወቅ ነገር አለ? በግልጽ የታወቀ ነገር የለም። በቤት በመዋሉ ቤት በመቀመጥ ስሜታቸውን ወይም ሀዘናቸውን የሚገልጹ ተቃውሟቸውን የሚያሰሙ የባህርዳር ነዋሪዎች በዚህ ስሜት ውስጥ እያሉ የሚንቀሳቀስ ነገር ሲያገኙ ስሜታቸው ጎንፍሎ ተቆጥተው የወሰዱት እርምጃ እንደሆነ ነው የነገሩኝ። ጉዳት ደርሶበታል ያሉኝ ተሽከርካሪ በምን ሁኔታ ላይ ነው የሚገኘው? አሁን ሾፌሩ መጠነኛ ጉዳት ነው የደረሰበት። ውስጡ ያሉትም ያው ሸሽተው እንዳመለጡ ነው መረጃው የሚያመለክተው የደረሰ መረጃ ሰሜን ሸዋ ውስጥም የአንዲት ከተማ ነዋሪዎች ሹማምንቱን አባረው በራሳቸው የጎበዝ አለቃ እየተዳደሩ መሆናቸውን አቶ ሙሉጌታ አመልክተዋል። በባህር ዳር አገልግሎት ሰጪዎች ትናንትናና ዛሬ አድማ መምታታቸውን የገለጹልኝ የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን መንግስት ለችግሩ መፍትሄ ለመፈለግ ጥረት እያደረገ መሆኑንም አመልክተዋል። በባህር ዳር ትናንትና እና ዛሬ የትራንስፖርት አገልግሎት እና ሱቆዎች፣ ሆቴሎች መለስተኛ ስራ ማቋረጥ አድርገዋል። በዛሬ ሁለት የመንግስት መስሪያ ቤቶች ሙሉ አገልግሎት ሲሰጡ ነው ያሉት። ይሁን እንጂ በተለይም ባጃጅ እና ሱቆዎች፣ ሆቴሎች አካባቢ ጥርጅ ብርጅ የሚል የአገልግሎት መጀመርና ማቋረጥ ታይቷል። ይሄም ያው በቀደመው ጊዜ ሲደረግ እንደነበረው በሌሎቹ ከተሞች በሶሻል ሚዲያውም፣ በሌሎች መንገዶችም አገልግሎት ሰጪ ተቋማትን አገልግሎት እንዳይሰጡ የሚደረግ ግፊት አለ። ይህን ግፊት ደግሞ ተቋቁመው አገልግሎት መስጠት የጀመሩ እና ቀኑን ሙሉ ለመስጠት የፈለጉ ነበሩ። በመሀሉ ግን ወደ መሀል ላይም አቋርጠው አገልግሎት ያልሰጡበት ሁኔታ ታይቷል። ከአገልግሎት ሰጪ ተቋማት ጋራም ውይይት እየተደረገ ነው። ከህብረተሰቡ ጋርም ውይይት እየተደረገ ነው። ዝርዝር ጉዳዩ በሚቀጥለው ቀን በደንብ የሚታይ እና ከንግድ ማህበረሰብ አባላትም ከሌሎች ባለሀብቶች ጋራም ውይይት የሚደረግበት ይሆናል። አቶ ንጉሱን አመሰግናለሁኝ። እንግዲህ እንዳሉት ሌሎች ተጨማሪ ማብራሪያዎችንም በነገው ምሽት ይዤ እመለሳለሁኝ። አዲስ አበባም ትናንት ሰልፍ ይደረጋል ተብሎ የነበረ ቢሆንም መንግስት ማስጠንቀቂያ አውጥቶ የነበረ መሆኑና ከተማይቱም ትናንት ጭር ብላ መዋሏን የጸጥታ ጥበቃውም የተጠናከረ እንደነበረ ያነጋገርናቸው የአዲስ አበባ ነዋሪዎች ገልጸዋል። ለመንግስቱ ቅርበት ያላቸው ዌብሳይቶችም እኩለ ቀን አካባቢ ጭር ያሉ የአዲስ አበባን መንገዶች አሳይተዋል ላይ በሀገሪቱ ውስጥ ያለውን ሁኔታ አስመልክቶ ከሌሎች አካላትና ከፌዴራል መንግስቱም ማብራሪያ ለማግኘት እየጣርኩ ነው። ተጨማሪ ማብራሪያዎችን በያዝኩ ጊዜ ይዤ መለሳለሁ። ሰሎሞን አባተን ለአሜሪካ ድምፅ ዋሽንግተን። ክቡራትና ክቡራን አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስርጭታችን አጋማሽ አልፏል። አዲሱ በርከት ያሉ ዘገባዎች ነው ያቀረብ ነው። ስንት ሰዓት ነው? ልጅ ሶስት ሰዓት ከአርባ ሶስት ደቂቃ ልክ ነው። ታዲያ ከዚህ ሁሉ ዘገባዎች በኋላ ፋታ መስጠት ያለብን አይመስልህም? አሳሳቢ፣ አነጋጋሪ የአገር ጉዳዮች የሚመለከቱ ቆይታዊ ዘገባዎች ናቸው። ዘፈኑ ጀምረዋል። ድምፃዊው ሀይል ኢየሱስ ፈይሳ ነው። የባህል ዜማ ነው። nine nine no

Nay, nay, na-nay Nay, nay, nay na neigh nee, nee, nee, nee, nee, nee, nee, nee, ኃይል ኢየሱስ ፈይሳ ነበረ ኔይ ኔይ እና ናይን የተጫወተልን፣ እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ14 ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን። አሁን የሳምንቱ ስፖርት ዘገባዎች የሚቀርቡበት ነው። ይበልጡንም በትናንትና ዕለት በተጠናቀቀው የሪዮ ኦሎምፒክ ላይ ያተኩሯል የስፖርት ፕሮግራም አዘጋጅና አቅራቢ ሰለሞን ክፍሌ እረፍት ላይ ነው። የምሽቱን ዝግጅት የሚያቀርብልን የአዲስ አበባው የስፖርት ዘጋቢያችን ገዛሀኝ ጽዮን መስቀል ይሆናል። ስፖርት፣ አመሰግናለሁ በታሪክ ለመጀመሪያ ጊዜ በደቡብ አሜሪካ ብራዚል ያስተናገደችው ሰላሳ አንደኛው የሪዮ ኦሎምፒክ ከዝግጅቱ ጀምሮ የተለያዩ ተቃውሞዎች የገጠሙት ቢሆንም እንደተሰጋው ሳይሆን ሞቅና ደመቅ ብሎ ትናንት ተጠናቋል። የሪዮ ኦሎምፒክ ከቀደምቶቹ ቤጂንግና ለንደን ኦሎምፒኮችም በጣም ባነሰ ወጪ የተዘጋጀው ማራኪ ትዕይንትና ድራማ የድራማ መልእክቶችን መላው የዓለም ሕዝብ በአድናቆት ተከታትሎታል በደመቀና በአማረ ሁኔታ ተልኮውን ባሳካው የሪዮ ኦሎምፒክ ዩኤስ አሜሪካ እንደተለመደው የበላይነቱን በሜዳሊያ ብዛት አሸናፊ ሆናበታለች። አርባ ስድስት ወርቅ፣ ሰላሳ ሰባት ብር እና ሰላሳ ስምንት ነሐስ በአጠቃላይ አንድ መቶ ሀያ አንድ ሜዳሊያ ዩኤስ አሜሪካ በአንደኝነት ስትፈጽም፣ ታላቋ ብሪታንያ በርቀት ተከትላለች። ሀያ አምስት ወርቅ፣ ሀያ ሶስት ብር እና አስራ ሰባት ነሐስ በአጠቃላይ ስልሳ ሰባት ሜዳሊያ ሁለተኛ ናት። ሀያ ስድስት ወርቅ ሜዳሊያውን ጨምሮ በአጠቃላይ ሰባ ሜዳሊያ ቻይና በሶስተኝነት ደረጃ ላይ ተቀምጣለች። ሰማንያ ሰባት ሀገሮች በሜዳሊያው ሰንጠረዥ በቅደም ተከተል የተመዘገቡ ሲሆን ኢትዮጵያ በአንድ ወርቅ በሁለት ብርና አምስት ነሐስ በአጠቃላይ ስምንት ሜዳሊያ አርባ አራተኛ ሆናለች። የኢትዮጵያ የሪዮ ኦሎምፒክ ውጤት ካለፉት አምስት ኦሎምፒኮች ደካማ ውጤት ሆነው ተመዝግበዋል። በደካማ ውጤት ውስጥ በጥንካሬ አዲስ ክስተትም ተፈጥሯል። የሀያ አራት አመቷ ወጣት አትሌት አልማዝ አያና በአስር ሺህ ሜትር ያሸነፈችበት መንገድና ያሳየችውን ብቃት መላውን ዓለም አስደንቋል። ሀያ ሶስት አመት የቆየ ሪከርድ አንኮታኩታ ኩሳ ከመስበሯን በላይ የኦሊምፒኩን ፈጣን ሰዓት አስመዝግባለች። በአምስት ሺህ ሜትር ነሀስ ሜዳሊያ ማግኝታለች። በአምስት ሺህ ሜትር ወርቅ ሜዳሊያ አለመሆኑ አስቆጭቷታል። አልማዝን ከፍተኛ ደቃ ተሰማኝ። የመጀመሪያው ነው የመጀመሪያው ነው፣ ግን በራሴ በኩል በጣም ደስ ብሎኛል። የኢትዮጵያ ሕዝብ እውነት ወርቅ የሚጠብቅው ስላልተሳካልኝ፣ ወይ በጣም ይቅርታ ጠይቃለሁ። ግን እኔ በራሴ በኩል በጣም ደስተኛ ነኝ። ለምን በዚህ ስሜ እና በዚህ ሰዓት ይህን ማግኘት እኔ እግዚአብሔርን አመሰግናለሁ። በሪዮ ኦሎምፒክ ከተከሰቱት ማህበራዊና ፖለቲካዊ ጉዳዮች እንዲሁም የተመዘገቡትን አዳዲስ ሪኮርዶችን በቀጣዩ ሳምንት ይዤ እቀርባለሁ። የኦሎምፒኩ ዜና በዚሁ ላቁም። በእግር ኳስ ዜና ከአስራ ሰባት ዓመት በታች የአፍሪካ ወጣቶች እግር ኳስ ማጣሪያ በተለያዩ የአፍሪካ ከተሞች ተካሂዷል። የኢትዮጵያ ወጣት ብሔራዊ ቡድን ትናንት ድሬዳዋ ላይ ከግብፅ አቻው ጋር ያደረገውን የመልስ ማጣሪያ ሁለት ለአንድ ረታል። የሁሉ የፊት መስመር ጎል አዳኙ አቡበከር ናስር ሁለቱም ጎሎች ሲያስቆጥር፣ እንግዳው የግብፅ ወጣት ቡድን ከባዶ መሸነፍ ያዳነችውን በሰማኒያ አምስተኛው ደቂቃ ላይ ያስቆጥሯል። የኢትዮጵያ ወጣት ቡድን በደርሶ መልስ አጠቃላይ ውጤት አምስት ለሁለት በማሸነፉ ወደ ተከታዩ ማጣሪያ የተሻገረ ሲሆን ቀጣይ ተጋጣሚውም የማሊ ወጣት ቡድን መሆኑ ታውቋል። የማሊ ወጣት ቡድን የካዳቻውን በድምር ውጤት ዘጠኝ ለባዶ አሸንፏል። የማሊ ወጣት ቡድን ቀደም ሲል አፍሪካን ወክሎ በዓለም ታዳጊ ወጣቶች እግር ኳስ ሻምፒዮና ሁለተኛ ሆኖ የፈጸመ ጠንካራ ቡድን ነው። ወደ አውሮፓ ስንሸጋገር አብዛኞቹ የአውሮፓ ታላላቅ ሊጎች ዓመታዊ ውድድራቸውን ጀምረዋል። ተወዳጁ የእንግሊዝ ፕሪሚየር ሊግ በሁለተኛ ሳምንት ጨዋታዎቹ ሁለቱ የማንቸስተር ከተማ ቡድኖች ማንቸስተር ዩናይትድ እና ማንቸስተር ሲቲ ድል ቀንቷቸዋል ማንቸስተር ዩናይትድ ሳውዝ ሀምፕተንም ሁለት ለባዶ ሲረታ ማንቸስተር ሲቲ ስቶክ ሲቲን በሜዳውና በደጋፊ ፊት አራት ለአንድ አሸንፎታል ባለፈው ሳምንት አርሴናልን በማሸነፍ አያል መስሎ የታየው ሊቨርፑልም ከትናንት በስቲያ በበርኔ ሁለት ለባዶ ተረፍቷል የአምናው ሻምፒዮን ሌስተር ሲቲና አርሴናል ባዶ ለባዶ አቻ ተለያይተዋል ሌሎች ጨዋታዎችም ተካሂደዋል ማንቸስተር ሲቲ እና ማንቸስተር ዩናይትድ በኩል ስድስት ነጥብ ለጊዜው መሪነቱን ይዘዋል። በስፔን ላ ሊጋ የመጀመሪያው ሳምንት ጨዋታ ባርሴሎና ሪያል ቤቲስን ስድስት ለባዶ የግብ ናዳ አውርዶበታል። ሉዊስ ሱዋሬስ ሶስት፣ ሊዮኔል ሜሲ ሁለት፣ አርዳ ቱራ አንድ ለባርሴሎና አግብተዋል። ሪያል ሶሲዳድ በሪያል ማድሪድ ሶስት ለባዶ የተረታበትም ጨዋታ ጋሬት ቤል ሁለት፣ ማርኮ አሲኖ አንድ አግብተዋል። ሌሎችም ጨዋታዎች ተካሂደዋል። ለአሜሪካ ድምፅ ሬዲዮ በዛ ጽ መስከረም ከአዲስ አበባ። የኢትዮጵያ ፌዴራላዊ አስተዳደር አፍሪካ ነክርሶችን ጀመረናል። የኢትዮጵያ ፌዴራላዊ አስተዳደር በቋንቋ የሸነሸ የተሸነሸነ በመሆኑ ከኢትዮጵያዊነት ይልቅ የክልላዊነት ስሜት እንዲጎላ አድርጓል ሲሉ ሶስት ምሁራን በቅርቡ ከአሜሪካ ድምፅ ጋር ባካሄዱትና በተከታታይ ባስተላለፍናቸው ውይይ ውይይት ተናግረዋል። ለዚህ አባባላቸው በቅርቡ በኦሮሚያና በአማራ ክልል የተነሱትን ተቃውሞዎች እንደ ምሳሌ ያቀርባሉ። ተወያዮቹ በኖርፎክ ቨርጂኒያ በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ የፐብሊክ ሜዲዬሽን እና ፖሊሲ የህዝብ አቀፍ ሽምግልናና ፖሊሲ ጥናቶች መምህሩ ዶክተር ብርሃኑ መንግስቱ በዊልያም ና ሜሪ ዩኒቨርሲቲ የህግ ትምህርት ክፍል መምህሩ ዶክተር አለማንተ ገብረስላሴ ና በኒውዮርክ ከተማ በሚገኘው ሲቲ ኦፍ ኒውዮርክ ዩኒቨርሲቲ የአፍሪካ ጥናት ምሁሩ ዶክተር ገላውዲዮስ አርአያ ናቸው። ምሁራኑ መፍትሄ ያሏቸውን ነጥቦችም ያክላሉ። ያነጋገረቻቸው አዳነች ፍሳየነች ባለፈው አርብ በቀረበው ውይይት ዶክተር ብርሃኑ መንግስቱ የመፍትሄ ሀሳብ ማቅረባቸው ይታወሳል። ዶክተር ገላውዲዮስ ራያ ደግሞ ለችግሩ መፍትሄ የሚሉትን በማቅረብ ይቀጥላሉ። ቅድም እንደጠቀስኩት፣ ደጋግሜ በኢትዮጵያዊነት ነገር ብንነሳ ምን ማድረግ አለብን የሚለው አንድ፣ አሁን በቅርቡ የጻፍኩት ፓን ኢትዮጵያን አጀንዳ የሚል እድል ካጋጠማችሁ ሁለቱ ፕሮፌሰሮች ብታዩት ጥሩ ነው። እዛ ምንድን ነው መለው ያለሁት እኔ የኢትዮጵያውያን ምሁራን አገር ወዳድ የሆኑ ለሀገር የሚቆረቆሩ ተፈላልገው አንድ ግብረ ኃይል ያቋቁሙ ነው ሞላ ያለሁት ግብረ ኃይሉ ደግሞ ሆን ተብሎ ከሁሉ አማራ ትግራይ ኦሮሞ ሁሉም ያለበት ከተቻለ ሁሉም አለዛ ግን ዋና ዋናዎቹ እንኳ ብናስቀምጥ ተወያይተን ምን እናድርግ ከዚህ የባሰ እንዳይመጣ ምን ማድረግ ይኖርብናል ብለን ግብረ ኃይሉ አንድ የሆነ ነገር እንዲሰራ ነው በሀሳብ ደረጃ ግን ያቀረብኩት ምንድን ነው አንድ አንድነትን ለማጠናከር በአገር ደረጃ ማሰብና በግብርም ማሳየት፣ የጎሳና የዘር አጀንዳ ሁሉ ማስወገድ። የብሔርና የክልል አጀንዳዎች ለሀገር አቀፍ አጀንዳ ተቃራኒ ተቀናቃኝ መሆን የለባቸውም ነው ላይ ያለሆነ የጎሳ ብቻ ሳይሆን የሃይማኖትን ጭምር ልዩነቶች እንዳይዳብሩ እንዳይሰፉ፣ በተቻለ መጠን መጠንቀል። እነዚህ ሰዎች ኃላፊነት ወስደው የእነዚህ ሰዎች ንቃት ሄሊና መቀየር አለ ማስተማራት ይኖርባቸዋል። ሰፊ አገር አቀፍ አጀንዳ ለመተግበር ከተፈለገ ኢትዮጵያን በሙሉ የሚሳተፉበት መድረኮች ድሮ ነበሩ፣ አሁን የሉ እነሱን መድረኮች እንደገና መመለስ ይኖርብናል። ያ ግብረ ኃይሉ ነው የሚያደርገው። እንግዲህ ሁሉ ነገር መጨረሻ በተቻለ መጠን ኢትዮጵያን የሚወክሉ አርማዎች እንደ ባንዴራ ለምሳሌ ወይም የድሮ ጀግኖች እንደ ባልቻ አባ ነፍሶ እንደ አሉላ እንደ በላይ ዘለቀ እነሱን እነሱን ለኢትዮጵያ ነው የሞቱት። አፄዎች እንኳን ለኢትዮጵያ ነው የሞቱት። ይህን ሁሉ እኮ እየተረሳ ነው ያለው። አገር የሚያስተባብር ሁሉ እና አፄ ቴዎድሮስ እና አፄ ዮሐንስ እነ ምንሊክ አድዋ ሂደው የተዋጉት ይህን ሁሉ እያነሳን ማስተማር ይኖርብናል፣ ህዝቡን ይህ ሁሉ ካገረ ሰው ይመለሳል። እና ተስፋ አደርጋለሁ የሩዋንዳ የምናምን እንኳን አልቀበለውም፣ ግን ችግር ይገጥመናል። መፍትሄው ይሄ ነው የእኔ። እሺ ዶክተር አለም አንተ። አይ አሁን ሁለቱም ወንድሞች የተናገሩት እንዳለ ሆኖ በዝርዝር ያሰብኩበት ጉዳይ አይደለም አሁን እነሱ ያቀረቡት ግን በተለይ ብሔራዊ አጀንዳ የሚቀርጹ ወገኖችን ማሰባሰብ የተባለው ሀሳብ በዶክተር ገላውዲዮስ የተገለጸው በጣም ሙሉ በሙሉ የምስማማበት ነገር ከሁሉም ኢትዮጵያዊ ወገን የተውጣጣ ምሁራዊ እንትን ጥናት የያዙ ሰዎች ሊገኙበት ጥሩ ነው። በነገራችን ላይ ኢትዮጵያዊነት ብለን አንድ ስብስብ ፈጥረን አሁን ባለፈው ቅዳሜ ዕለት ስብሰባ አድርገን ነበር። ዋሽንግተን ዲሲ። አሁን ያለው የጎሳ ፌዴሬሽን ወይም ብሔር እንደምትዋጅ የብሔር ፌዴሬሽን ሊያመጣ የሚችለውን ጠንቅ ሁሉ ያስተማሩን ግለሰቦች አሉ። ሌሎችም የህገ መንግስት ጥያቄዎች ሁሉ አሉ። እኔም በበኩል ሌላ ባለፈው ዓመት ያቀረብኩት ስለ ህገ መንግስት አንዳንድ ጥያቄዎች ያለው ህገ መንግስት ጉድለቶች ማለት ነው ለወደፊቱ መታረም ያለባቸው ብያሰብኳቸውን ያቀረብኩበት አለ። ሌሎች ምሁራን አቅርበዋል። ነገር ግን ወደ መፍትሄ ስንመለስ አንዱ ይሄ መሰረታዊ መፍትሄ ይሆናል። ሌላው እነዚህ ምሁራን ተሰብስቦ ጥናቶች እያደረጉ ሀሳብ በሚያቀርቡበት ጊዜ እኔ እንደ መነሻ ሀሳብ ማየው ምንድን ነው? ይሄ የጎሰኝነት ወይም የብሔርተኝነትን አስተሳሰብ ከኢትዮጵያ ህገ መንግስት ማውጣት አለብን። ምን ማለቴ ነው? በቋንቋ ብቻ የተመሰረተ አስተሳሰብ አሁን ያየነውን ችግር ያመጣል። ከዚህ የባሰ ነገር ወደፊት ይጠብቀናል። መሪዎቻችን ይሄን ካልተገነዘቡ፣ የሚገነዘቡ ይመስለኛል። ካልተገነዘቡ ግን እጅግ ትልቅ ስህተት እየሰሩ ነው። የት ነው የት ሀገር ነው በጎሳ ፌዴሬሽን ቋሚነት ያገኘ አገር የትኛው ነው? እያየ ነው። ሶቪየት ህብረት፣ ዩጎዝላቪያ፣ ቼኮዝሎቫኪያ አሁን እንኳ በሶቪየት ህብረት ፈርሶ እንኳ ራሻ ተብሎ ከራሻ ውስጥ እነ ቸችኒያን ያለ ምናምን እና ዳገስታን የሚባሉት ሌላ ፍላጎት ያላቸው ለመገንጠል ይፈልጋሉ። ዩክሬን ምስራቁ ክፍል ወደ ራሻ ለመሄድ ይፈልጋል። ልክ እንደ ወልቃይት ማለት ነው። ሌላ አማራጭ መኖር አለበት። አማራጩ የብሔር ጥያቄ ምናምን በሚለው ስር ሳይሆን እሱ እንዳንድ እንዳንድ መለኪያ ሆኖ ሌሎች መለኪያዎችን ጭምር የህዝብ ቁጥር ብዛት፣ የሰፈረበት መሬት ስፋት እና ጥበት ያለው የተፈጥሮ ሀብት ትንሽ ነው ትልቅ ነው ተብሎ ተመዝኖ፣ ታሪክን፣ ጂኦግራፊን፣ የመሬት አቀማመጥን፣ የኢኮኖሚ ግንኙነቶችን፣ የባህል ግንኙነቶችን እነዚህ ሁሉ ያካተተ በደንብ ጥናት የተደረገበት መዋቅር ነው መፈጠር ያለበት። ርቤት መጨረሻ በስምንት ነው። ከዚህ ሁሉ በላይ ደግሞ የህዝብ ፈቃድ፣ ህዝቡ የሚፈልገው የትኛው ነው፣ አንድ አካባቢ ያለው ህዝብ የሚፈልገው ምን አይነት ምርጫ ነው የሚለውን ያካተተ መሆን አለበት። የፖለቲካ ፓርቲዎች አደረጃጀትን የተመለከተ ጥናት ያስፈልጋል። በዘር ላይ በጎሳ ላይ የተመሰረተ የፖለቲካ ድርጅት እኔ በበኩሌ ባይፈቀድ ጥሩ ነው እላለሁ። የሚፈቀድ ደግሞ ከሆነ አንድ ጊዜ ተፈጥረዋል፣ ምን ልናደርጋቸው እንችላለን የሚባል ከሆነ ደግሞ እነዚህ የጎሳ ድርጅቶች ቢያንስ ቢያንስ ከራሳቸው ጎሳ ክልል ውጪ ሌሎች ሁለትና ሶስት ጎሳዎች ከሚኖሩበት አካባቢ ድጋፍ እንዳላቸው የሚያሳይ በምርጫ ጊዜ ማለት ነው፣ ማሳየት መቻል አለባቸው። ወይንም ደግሞ እነዚህ ፓርቲዎች ከሌላ ኢትዮጵያውያን አባሎች የሚወስዱ ወይም የሚያካትቱ መሆናቸውን የሚያረጋግጥ ህግ መውጣት አለበት። መጨረሻ የምለው ከአንድ አቋም ተቋም መፈጠር አለበት በመንግስት ይሄ ተቋም ምንድን ነው? አድሎ እንዳይፈጸም በመንግስት ስራ አቀጣጠር፣ በትምህርት፣ በኢኮኖሚ ልማት፣ በመሳሰሉት ነገሮች አንዱ ሪጅን የተበደለ ሌላው የተጠቀመ በማይመስል መንገድ የሚቆጣጠር ተቋም ሊደረግና ማለት፣ ይሄ ዲስክሪሚኔሽን የሚባለው ነገር በኤትኒክ ቤዚስ ዲስክሪሚኔሽን እንዳይኖር ሁሉም በእኩልነት እንዲታይ የሚያደርግ ይሄን የሚቆጣጠር ማዕከላዊ መዋቅር መኖር አለበት እና ህግ በዚህ መልክ መውጣት ያለበት ይመስለኛል። ኤቴ አንድ ሁለት ነገሮች ለማለት እችላለሁ። እሺ ባጭሩ በጊዜው የተደራጁ የሽምግልና ስራ መስራት የሚፈልጉ ስላሉ በነሱና በመንግስት አማራጭ ኃይሎች ገፊነት ይሄ ነገር ሰሎ በአገር ታውቆ የተጀመረው ሰዓት እንዳይገፋ መቆም አለበት። ከዚያ በኋላ ዘላቂ የሆኑ ረጅም ጊዜ የሚጠይቁ ብዙ ውርጅት የሚጠይቁ ነገሮች ማድረግ እንችላለን። በአጭር ጊዜ ውስጥ ዘላቂ ነገሮቹን ረጅም ነገሮቹን የምናስተካከልበት መንገድ ሲቀረጽ ጥሩ ይመስለኛል። ዶክተር ብርሃኑ መንግስቱ፣ ዶክተር ግላውዴ ሳርአያ፣ ዶክተር አለማንተ ገብረስላሴ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበ ነን። ደህና ደሩ። የትግርኛው ፕሮግራም ይቀጥላል። መልካም ምሽት።